Going to be a new world order, but the new world order is it's going to be a multipolar world order. And it's important that we as African Americans here understand that and stand, shall we say, with the majority of the world, because that's where the majority of the world is going. አዲስ የዓለም ስርዓት ሊፈጠር ነው። ሆኖም አዲሱ የዓለም ስርዓት በብዙዎች የሚመራ ባለብዙ አቅጣጫ ነው የሚሆነው። በየአቅጣጫውም የራሱን ተጽዕኖ የሚያሳርፍበት ይኖራል። እናም እኛ እንደ አፍሪካ አሜሪካውያን፣ እንደ ጥቁር ሕዝብ ያንን ተረድተን መዘጋጀትና እንደ አብዛኛውም የዓለም ክፍል ሁሉ ለዚያ መቆም አለብን። ምክንያቱም አብዛኛው ዓለም የሚሄደው ወደዚያ ነው። አብዛኛው የዓለም ክፍል ነፃነት ነው የሚፈልገው የራሱን የወደፊት እጣ ፈንታ መወሰን ይፈልጋል። ምን ማድረግ እንዳለበት ማንም እንዲነግረው አይፈልግም። እናም እንደ አፍሪካ ሕዝቦች ዛሬ የትና በምን አይነት ዝግጅት ላይ ነው ያለ? ነው ዶክተር ጁልየስ ጋርቪ ነበሩ። አፍሪቃ ለአፍሪካውያን የጥቁር አሜሪካውያንን ታሪክ ለመዘከር የተሰየመውን ወርሃ የካቲትን ምክንያት በማድረግ በዋሽንግተኑ የሃዋርድ ዩኒቨርሲቲ በተካሄደ ስነ ስርዓት ለውይይት የመረጡት ርዕስ ነው። ተወያዮች የቀዶ ሕክምና ባለሙያና የሕክምና ፕሮፌሰሩን ዶክተር ጁልየስ ጋርቪን ጨምሮ በርካታ አንጋፋና ታዋቂ ሰዎች ናቸው። ዶክተር ጁልየስ ጋርቪ ከቀደምት የጥቁር መብት ታጋዮች አንዱ የነበሩትና በጣሊያን የወረራ ዘመንም ከኢትዮጵያ ጋር የተሰለፉትን ጥቁር አሜሪካውያንና የካሪቢያን ዜጎች የመሩት ማርከስ ጋርቪ ሁለተኛ ልጅ ናቸው። ከተጋባዥ ተወያዮች አንዱ ታዲያ ከኢትዮጵያውያን ወላጆቹ እዚህ ዩናይት ስቴትስ ውስጥ የተወለደው ነቢያት አክሊሉ ደምሴ ነው። ወደ ምልልሳችን ልውሰዳችሁ። ነቢያት አክሊሉ ደምሴ ለራዲዮ መጽሔት እንግዳ አደለህም። እዚህ ዩናይት ስቴትስ ውስጥ ተወልደህ የኢትዮጵያን ታሪክ በመከታተልና በዓሉን በማወቅ ጥርት ያለ አማርኛ በመናገርህ ወዲያውም ደግሞ ማቲው ከተባለ አሜሪካዊ ጋራ አብራችሁ ቀርባችሁ ሁለታችሁም በአማርኛ የምትጫወቱበት ለዛ ያለው ቃለ ምልልስ ነበረን። ከዚያ በኋላም በምክንያት በተገኘህባቸው የኢትዮጵያን ታሪክ በሚመለከቱ ጉዳዮች በተለያዩ ጊዜያት በፕሮግራማችን ቀርበህ ተወያይተሃል። ዛሬም ሰሞንኛ ርዕስ ነው። እዚህ ዩናይት ስቴትስ ውስጥ የጥቁር አሜሪካውያን ታሪክ የሚከበርበት ወር ነው ያለንበት ወርሃ። ይህንንም ምክንያት በማድረግ ታዲያ በተለያዩ መድረኮች ልዩ ልዩ ስነ ስርዓቶች መድረኮች ይሰናዳሉ። ከዚህ በአንዱ ባለፈው ሐሙስ ተሳትፈህ ነው እንግዲህ ምክንያት የሆነን አፍሪቃ ለአፍሪቃውያን የሚል ስያሜ የተሰጠው አፍሪካውያን አሜሪካውያን ያሉበት መድረክ ላይ ብቸኛው ኢትዮጵያዊ አሜሪካዊ ነበርክ። በዚህ መድረክ ላይ ተናጋሪ የሆነ ተጋብዘ እስኪ ባጭሩ ስለመድረኩ ንገረን። ማናዘጋጀው እንዴት ተጋበዝክ? ተሳታፊዎች ምን ጨምረ። እሺ አመሰግናለሁ፣ ስለጋበዝከኝም በድጋሚ በሀዋርድ ዩኒቨርሲቲ ነበረ ያለፈው ሐሙስ ዕለት የተካሄደው አፍሪካ ለአፍሪካውያን በሚል ርዕስ ነበር የተዘጋጀው። የጋበዙኝ ታዋቂው የጥቁሮች መብት ተሟጋች እና መሪ የክቡር ማርክስ ሞዚያ ጋርቢ ልጅ ዶክተር ጁሊስ ጋርቢ ናቸው እና ያው እንደምታውቀው በየዘመናቱ የሀይል አስተላለፍ በሚቀይርበት ጊዜ አዲስ የፖለቲካ ሥርዓት አይፈጠርም። በሚደረገው የኃይል አስተላለፍ ልዩነቶች አዳዲስ የሚፈጠሩ የማህበራዊ ፖለቲካዊ ሁኔታዎች እና አውዶች አሉና ና አዲስ የሚፈጠሩ ወይም ደግሞ እየተፈጠረ ባለው የዓለም ሥርዓት ውስጥ አፍሪካን እንዴት ነው ጥቅሞቻችንን መርቶቻችንን ማስከበር የምንችለው በሚለው ላይ ነው ውይይቱ የተካሄደው። እና እኔም ደግሞ በኢትዮጵያዊነት ዙሪያ በማደርጋቸው እንቅስቃሴዎች ከዶክተር ጁልየስ ጋርቬም ጋራ ትውቅም ስላለኝ በዛ መሰረት ነው የተጋበዝኩት። የተሳታፊዎችንም ማንነት ምናልባትም ወደኋላ ግፋ አድርገን እንነጋገራለን። ዋናው ያንተ ጋባሽ ዶክተር ጁልየስ ጋርቬ የቀደመው የጥቁር አሜሪካውያን እንቅስቃሴ ዘመን ውስጥ የመሪነት ሚና የነበራቸው ናቸው። ማርክስ ጋርቬ ከኢትዮጵያ ጋር የሚያገናኛቸው ጉዳይ ያላቸው የእሳቸው ልጅ መሆናቸውን ገልጠሃል። ሌሎች ተናጋሪዎች ስነማን ነበሩ የሚታወቁ ወይም በስራቸው ሊገለጽ የሚችል ነገር ካለ? አዎ፣ መልቭን ፉት ኮንስቲቱዌንሲ ፎር አፍሪካ የሚባል ድርጅት አለ። እሳቸው ከተለያዩ የአፍሪካውያን መንግስታት ጋር በመስራት በጣም የሚታወቁ ናቸው። እሳቸውም ነበሩ። ምራንዳ የምትባል ደግሞ አንድ ጠበቃ ነበረች፣ ምናልባት አንዳንድ አድማጮች ሊያውቁ ይችሉ ይሆናል። ማርክስ ጋርቪ በቀድሞ የኤፍቢአይ ስራ አስኪያጅ በጄ ኤድገር ሁቨር ተከስሰው ነበረ እና ስማቸውን ለማጽዳት ወይም ደግሞ እግዛኖት ለማድረግ ከሚቀርብባቸው ክስ ንጹህ መሆናቸውን ለማረጋገጥ የሚደረግ ንጹህ መሆናቸውን ለማረጋገጥ ያንን ኬስ እየተከታተለች ያለች ጠበቃ እሷም ነበረች። የቀድሞ የቡርኪና ፋሶ መሪ የቶማስ ሳንካራ ወንድምም ፖል ሳንካራም ተገኝተው ነበር። እንደዚሁም ሌሎችም ፓነሊስቶች ነበሩ። የውይይት መድረኩን የመሩት ደግሞ የሃወርድ ዩኒቨርሲቲ ጠበቃ አስተማሪ ናቸው። ፕሮፌሰር ጃስትን ሀዋርድ ይባላሉ። ነቢያት፣ እንግዲህ አፍሪቃ ለአፍሪቃውያን የሚለው አለም አቀፍ ጉዳይ ወይም የአፍሪቃ ትልቅ መሰረታዊ ሀሳብ እንዳለ ሆነው የኢትዮጵያም ታሪክ ቀረብ ብሎ የሚታይበትን አንተ የተሳተፍክበትን መልከት እናደርግ። ከዚያ በፊት ግን ደጋግመን ያነሳናቸው ናቸው። ዶክተር ጁልየስ ጋርቬ ማርከስ ጋርቬ ልጅ ጠቆም አድርገናል። ማርክስ ጋርቬ ደግሞ በጥቁሮች መብት ታጋይነት ብቻ ሳይሆን በቀጥታ በኢትዮጵያ ጉዳይ በሁለተኛው ዓለም ጦርነት ወቅት ኢትዮጵያ በራ በተፈጸመባት ጊዜ ጥቁር አሜሪካውያንን በዛ ትግል ዓለም አቀፋዊ አንድነት እንዲኖር በማስተባበርና ብዙዎችንም ወደ ኢትዮጵያ እንዲመጡ በማድረግ ከፍተኛ ሚና የነበራቸው መሪ ናቸው። እስኪ ስለ እሱ ለአንተም የተለየ ስሜት ስለሚሰጥህ ነገር የተወሰኑ ነጥቦችን እናንሳ። ልጃቸው ዶክተር ጁልዮስ ጋርቬይ ቀዶ ሐኪምና የሕክምና ሳይንስ መምህር ናቸው። ስለ እሳቸውም ገለጥ አርግሃልና እስኪ አስታውሰን። ማርክስ ጋርቬ ማን ነበሩ? የተወለዱት ጃሜካ ውስጥ ነው። ጥቁሮች በሙሉ ባህልና ታሪካቸውን መሰረት በማድረግ መብታቸውን ማስከበር አለባቸው የሚለውን መር በመከተል ጥቁር ህዝቦች በሙሉ ወደ አንድነት ሊመጡ ከፍተኛ እንቅስቃሴ ያደርጉ የነበሩ ታላቅ መሪ ናቸው። በብዛት የሚታወቁት ዩኒቨርሳል ኒግሮ አሶሲሽን ወይ ዩንይኤ የሚባለውን ድርጅት በማቋቋም ነው። እንደገና ደግሞ ብላክ ስታር ላይን የሚባል እንቅስቃሴ ነበራቸው እና ጥቁሮች በሙሉ ወደ አፍሪካ መመለስ አለባቸው ሪፔትሬት ማድረግ አለባቸው የሚለውንም ሀሳብ በጣም ያቀነቀኑ ነበር። አፍሪካም ከነጮች አገዛዝ ተላቃ ነጻ አህጉር መሆን አለባት የሚልንም ሀሳብ እና እምነት ከሚያራምዱ ሰዎች አንዱ ነበሩ። እጅግ በጣም የተከበሩ እና የተወደዱ የዓለም ጥቁር መሪ ነበሩ። መልካም፣ ጥሩ አድርገህ አስታውሰህናል። እኚህ ሰው የፖለቲካ እንቅስቃሴ መሪ እንደነበሩት ሁሉ ጋዜጠኛ ነበሩ፣ ንግድ ሀሳቦች አፍላቅ የነበሩ የንግግር ሰው ነበሩ፣ ህትመት ስራ ውስጥ የነበሩ ናቸው። ማርከስ ጋርቪን በዚህ መልኩ ካስታወስ እስኪ አሁን ደግሞ ወደ መድረኩ እንመለስ። ነቢያት፣ ቀደም ብዬ እንደጠቆምኩት አንተ በዚያ አመተክ ላይ ንግግር አሰምተሃል። ለመሆኑ ንግግርህ ምን አይነት ይዘት ነበረውን በምን ርዕሰ ጉዳይ ላይ ያተኮረ ነበር? በተለይም ደግሞ እለቱ ከታሰበበት ከዚህ የወርሃ የካቲት የጥቁሮች ታሪክ ከሚዘከርበት ሁኔታ ጋር በተያያዘ የኔ ንግግር ያተኮረው ኢትዮጵያዊነት ለፓናፍሪዝም የነበራትን ሚና በተመለከት እና በግሌ በምሰራቸው ስራዎች ነበረ በብዛት እና እንደምታውቀው በፈረንጅ አቆጣጠር በአስራ ስምንት ዘጠና ስድስት አመት አመተ ምህረት ነው የአድዋ ድል በአጼ ምኒልክ አመራር የተገኘውና ኢትዮጵያዊነት ለፓንአፍሪካኒዝም መሰረት እንደሆነች ፓንአፍሪካኒዝም የሚለው ቃል ራሱ የተጠነሰው ከአድዋ ድል ቀጥሎ መሆኑን በማስረዳት ኢትዮጵያና ኢትዮጵያውያን ለፓንአፍሪካኒዝም ያንን ድል በማግኘታችን እየተጫወት ነውን ሚና ለማስረዳት ነበረ። ከዛም ባለፈ ደግሞ ማርከስ ጋርቢ ብራንስ ፕሮጀክት የሚባላል በአሁኑ ሰዓት ዶክተር ጁልየስ ጋርቢ ናቸው በዋናነት የሚመሩት እሳቸው ጋር ደግሞ የሚሰሩ የእሳቸው ባልደረቦችም አሉ እና የአፍሪካ ህብረትን አፕሮች ማድረግ እንዳለባቸው አንዳንድ ሀሳቦችም መስማት የምፈልገው ስለነበረ በዚያ የተነሳ ከትንሽ ከእነሱም ጋር ተገናኝቼ አንዳንድ ሀሳብም ለመለዋወጥ ምችለን ነበር እና በአጠቃላይ ያው የኢትዮጵያዊነት ሚና ለፓናስ መፈጠር ምን ይመስል እንደነበር ነው በብዛት የተናገርኩት ኢትዮጵያዊነትን በተለይ ደግሞ ከአድዋ ድል ማግስት በዓለም ዙሪያ ለጥቁሮች ሁሉ ምሳሌ እንዲሆንና የመላው ጥቁር ሕዝብ ድል ሆኖ እንዲታይ ኢትዮጵያኒዝም የሚባለውን ጽንሰ ሀሳብ በኢትዮጵያ ብቻ የተገደበ ሳይሆን የጥቁሮች ሁሉ እንዲሆን ጥቁሮች በዓለም ዙሪያ ለነፃነታቸው እንዲነሳሱ ምክንያት ሆነዋል የሚል ሀሳብ የሚያንጸባርቁ ወገኖች አሉ። ለአንተስ ይሄ ምን ትርጉም አለው ቀደም ብለህ የገለጽከው ፓንአፍሪካኒዝም ወይም አፍሪካ አቀፍ የሆነው እንቅስቃሴ ዛሬስ ምን ፋይዳ አለው በዚህ ዘመንና ጊዜ መግቢያ ላይ ጥቁር ህዝብ በሙሉ በአለም ዙሪያ ለነፃነቱ እንዲነሳሳ በምሳሌነት ይታያል የሚለው አስተሳሰብ የተለየ የዓለም ስርዓት ያለበት ሁኔታ የሚጠይቃቸው ጥያቄዎች ውስጥ እንደሚካተት ጠቀው አድርገህ ነበር እስኪ ደግሞ ስለ እሷ ኢትዮጵያዊነት ያው ኢትዮጵያ ነጻነቷን ጠብቃ የኖረች ሀገር ስለሆነች ከጥንት ጊዜ ጀምሮ ለጥቁሮች ሁሉ ምሳሌ በመሆን ትታወቃለች ብዙ ደግሞ የፓንአፍሪካኒዝም አቀንቃኞች ቅንቃኞች እነ ኔልሰን ማንዴላም ሆኑ ማርከስ ጋርቢ ሌሎችም ኢትዮጵያን ነው በምሳሌነት የሚጠቅሱት ብዙ ጊዜና ና ያንን ታሳቢ ማድረግ ያስፈልጋል የአፍሪካ አንድነት ድርጅትን በማቋቋም አፄ ኃይለ ሥላሴም የነበራቸው ድርሻም ቀላል አይደለም በተግባር ብዙዎቹ ሲያልሙ የነበረውን የእኛ አባቶች በተግባር ያን ለማድረግ ችለዋል። ለምሳሌ ፓን አፍሪካኒዝም ከእሳቤነት ወደ ተግባር የለወጡት መሪዎች ነበሩን። አፄ ምኒልክ ፓን አፍሪካኒዝም እንዲፈጠር ያደረጉ ናቸው። እንደ ርዕዮተ ዓለም ከተፈጠረም በኋላ ደግሞ ያንን መሬት ላይ አውርዶ በእግሩ እንዲራመድ ደግሞ ያደረጉት አፄ ኃይለ ሥላሴ ናቸው። እና ከኢትዮጵያዊነትም አልፎ ተርፎ በዓለም አቀፍ ደረጃ የተከበሩ ተደሞናቸው ምንም እናመነታበት ነገር የለም። እንደውም እንዳጋጣሚ ሆኖ እዚህ የኢትዮጵያ ዘውድ ምክር ቤት አማካሪነትም እሰራለሁኝ እና የጀሜካ መንግስት ጋብዞን ጀሜካ በሄድኩበት በቅርብ ጊዜ ከሶስት ከአራት ወር በፊት ነው እድል አጋጥሞኝ ጠቅላይ ሚኒስትሩን አነጋግሬያቸው ነበረ። እና የማርከስ ጋርቪን ብራንስ ፕሮጀክት ለዛ እገዛ እንደማደርግ እና ኢትዮጵያ ውስጥ የማርከስ ጋርቪ ብራንስ ፕሮጀክት ተሳክቶ ሐውልት ቢሰራላቸው እዚህም ደግሞ ጃሜካ የአፄ ኃይለ ሥላሴ ሐውልት ቢቆም ምን ይመስሎታል የሚለውን ጥያቄ ስጠይቃቸው በሀያ ሴኮንድ ውስጥ ነው ይሄ በጣም የተቀደሰ ሀሳብ ነው። ታዲያ እንደዚህ ካሰብክ ቦታ አግኝተሀል ወይ ብለው ሲጠይቁኝ፣ አይ ገና የሚያሰብኩት ከሶልፍ ፍቃድ ካገኘም በኋላ ኮሚቴ አዋቅሬ ቦታ እንዲጠቁመን ነበረ እዚሁ ጃማይካ ውስጥ የብሔራዊ ጀግኖች መናፈሻ ቦታ አለና ለምን እዛ አይሆንም የሚል ሀሳብ አቀረቡ። የጋሬኞች ስምምነት አርቅቀን ኢትዮጵያ ዘውድ ምክር ቤት ከጃማይካ መንግሥት ጋር የሁለት ቀን ባልሞላት ጊዜ ውስጥ ነው የተፈራረሙት። እና በዚህ እንቅስቃሴ ዙሪያ ደግሞ ሐውልት ማሰራት ብቻ ሳይሆን ቅድም ምን ፋይዳ አለው ለጠየቅኝ ጥያቄ ስምምነቱ ላይ የተለያዩ ነገሮች ተጠቅሷል፣ ተካተዋል። እዛ ላይ ለምሳሌ በትምህርት፣ በስፖርት፣ በባህል ለመሪነት የሚዳብርበትን የተለያዩ ዘርፎች ተጠቅሰዋል እዛ ላይ እና ይህም አንዱ የፓን አፍሪካንዝም ጥቅም በተግባር ላይ ስናውለው ያለውን ፋይዳ የሚገልጽ ስለመሰለኝ ነው ይህንም ለመጥቀስ የፈለኩት። እና ፋይዳ አለው። ኢትዮጵያንዝም ደግሞ መሰረት በማድረግ ይበልጥ ሌሎችንም አፍሪካን ሀገሮች እና አፍሪካውያንን ማስተባበር እና ወደ አንድነት ማምጣት እንችላለን ብዬ አስባለሁ። የመጨረሻ ነጥ ቀደም ብለህ እንደጠቀስከው የቀዳማ ኃይለሥላሴ ሐውልት ጃማይካ ላይ እንዲቆም የተስማሙትን ያህል የአገሪቱ ጠቅላይ ሚኒስትርን ይሁንታ ያገኘውን ያህል የማርክስ ጋርቬስ መታሰቢያ ሐውልት በኢትዮጵያ የሚቆምበት ሁኔታ ላይ የተጀመረ ነገር አለ። እናንተ በበኩላችሁ እንግዲህ ይህን ሃሳብ እንደ አመነጨና ከጃማይካው ጠቅላይ ሚኒስትር ጋር የመነጋገር እድል እንዳገኘ ሰው በኢትዮጵያ ያለው ሁኔታ በሀሳብ ደረጃ የቀረበበት ጅምር ካለ ወይም በሀሳብ ደረጃ የተሞከረ ነገር ካለ የውይይታችን መቋጫ እናድርገው። አ የተጀበሩ እንቅስቃሴዎች አሉ። እየተመራ ያለው ደግሞ በማርከስ ጋርቪ ብራንዝ ፕሮጀክት ነው። ስላሴ ስታንዳፕ እኔ መምራው ድርጅት እንደ ድርጅት የማርከስ ጋርቪ ብራንዝ ፕሮጀክት እንደሚደግፍ ይፋዊ መግለጫ አውጥቷል እና ንድፉም ተሰርቷል። በቂ ገንዘብ ሬስ ተደርጓል። አሁን በአፍሪካ ህብረት በኩል እሽታቸውን ነው እየጠበቁ ያሉት። እና በጋራ በህብረት እነሱ የእኔንም እንቅስቃሴ እንደደገፉ ሁሉ እኔም ደግሞ የእነሱንም በመደገፍ ጥቂታማ እንዲሆን እየተንቀሳቀስን ነው እንጂ ገና አልተቋጨም ግን በስኬታማነት ይጠናቀቃል። የሚል እምነት አለኝ። ግሩም ነው። የሁለቱን ሀገሮች ታሪክ ማስተሳሰሩ ብቻ ሳይሆን አይነተኛ የሚባል አስተዋጽኦ ያበረከቱ በጥቁሮች የነጻነት እንቅስቃሴ ትልቅ ስፍራ የሚሰጣቸው ይልቁንም ደግሞ እንደ ኢትዮጵያዊ ኢትዮጵያውያን መለስ ብለው ሊያዩት የሚችሉት ከየትኛውም ዓለም ያሉ ጥቁሮችን በማስተባበሩ ረገድ ከፍተኛ ሚና ያላቸው በድርጅታቸው በኩል ብዙ ስራ የሰሩ ሰው ነው። እያዋሳን ያለ ነው። ሂደቱን እንከታተላለን። ለነጻነት፣ ሰላም የሚደረጉ እንቅስቃሴዎችን መላልሰን እንድንቃኝ የሚጋብዝ አጋጣሚ በኖረ ጊዜ ለአሁኑ ለሰጠህን አስተያየት ለጊዜህ አመሰግናለሁ። ዜር ስጥልኝ። እኔም አመሰግናለሁ። ዜር ያክብርልኝ።

मेरारता उ

Emba ba natin da Ye bizuha de nat. Vete gya ee vete dat. Emba ba आल तवारा पिखाए रा